ኦፌኮ በተለያዩ የሀገሪቱ አካባቢዎች የቀጠሉ ግጭቶች እንዲቆሙ ጠየቀ። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ በአማራ እና በኦሮሚያ ክልሎች በቀጠሉ ግጭቶች ውስጥ የሚሳተፉ አካላት የግጭት ምክንያቶችን በሰላማዊ መንገድ ለመፍታት ውይይት እንዲጀምሩ አሳስቧል። ፓርቲው አዲስ አበባ በሚገኘው ዋና መስሪያ ቤቱ ትላንት እሁድ በሰጠው መግለጫ ለግጭቶቹ እልባት ለማስገኘት መንግስት የመሪነቱን ሚና መውሰድ እንዳለበት ሊቀመንበሩ ፕሮፌሰር መራራ ጉዲና ተናግሯል ተገኝተዋል። የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ሀይሉ አዱኛ በበኩላቸው መንግስት እንደ ሀገር ሰላም ለማስፈን እየሰራ ነው ሲሉ ተናግረዋል። ፀሐይ ዳምጠው ዘገባላት። በኢትዮጵያ ሰላምና መረጋጋት እንዲሰፍን በተለይ መንግስት ቁርጠኝነቱን ማሳየት እንደምጠበቅበት ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ትናንት እሁድ በአዲስ አበባ በሰጠው ጋዜጣዊ መግለጫ ላይ አመልክተዋል። በኦሮሚያ ክልልም ሆነ በሀገር ደረጃ ያሉ ግጭቶች በሰላማዊ መንገድ እንዳይፈቱ መንግስትን ተጠያቂ ያደረጉት የፓርቲው ሊቀመንበር ፕሮፌሰር መረራ ጉድና እንቅፋት ፈጥሯል ያሏቸውን ሌሎችም ችግሮች አብራርተዋል። ዋናው የኢትዮጵያ ችግር ፈጣሪ መንግስት ነው። ምንም ጥያቄ የለው። ፖለቲካ ኃይሎች ጋር ሆነን ከዲፕሎማቲክ ማህበረሰቡ ጋር ሆነን ሀገር ውስጥም ሀገር ውጭም ያላደረግናቸው ነገሮች የሉ። ዋና ጉዳይ ስልጣን የያዘው ቡድን ሐቀኛ ፍትሐዊ የሚባለውን ነገር አይፈልጉም። ስልጣን እኛ እጅ ነው፣ ወይም ተንበርከኩና እኛ ጋ ግቡ ወይ የስልጣን ፍርፋሪ ኑና ውሰዱ። ካልሆነ በስተቀር የኢትዮጵያ ህዝብ ከመገዳደር ፖለቲካ ወደ መደራደር ፖለቲካ እንዲገባ አይፈልጉም ችግሩ እዛ ላይ ነው በአንድ እጅ ማጨብጨብ አይቻልም እኛ የምንችለው ያክል ይህ ሀገር መሸጋገር የሚችለው የተሳካ ዲሞክራሲያዊ ሽግግር ሊመጣ የሚችለው የተሳካ ሰላምና መረጋጋት መምጣት የሚችለው ሁሉም የኢትዮጵያ ሀይሎች የተሳተፉበት ብሔራዊ እርቅ ብሔራዊ ድርድር ብሔራዊ ምክክር ይደረግ ስንጠይቅ ነበር ኦፌኮ በእሁዱ መግለጫው ላቀረበው ወቀሳና ጥያቄ ምላሽ የሰጡት የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት ለሰላም ዝግጁ መሆኑን በመግለጽ ኦፌኮና አቋሙ ተችተዋል። ፌዴራላዊ ዲሞክራቲክ ሪፐብሊክ መንግስትም ግጭቶችን በሰላማዊ መንገድ ለመፍታት አለመግባባቶችን በሀሳብ ትግል ለማስፈን ብዙ ጥረቶችን እያደረገ ይገኛል። ከእነዚሁም ውስጥ ከሀገሪቷ ታሪክ እና ከሀገር መንግስቱ ግንባታ ጋር ተያይዞ ያደሩ ቅሬታዎችም ስላሉ እነዚህ ቅሬታዎች እንዲፈቱ ዳያሎግ ኮሚሽንን አቋቁሞ እየሰራ ይገኛል። ይሄ እንግዲህ የኢትዮጵያ መንግስት በጠመንጃ ይልቅ በሀሳብ ትግል እንዲደረጉ የሚያደርገውን ጥረት አጠናክሮ ቀጥሏል ተጠቅመዋል ማለት ነው። ስለዚህ በዚህ ግጭቶች በሰላማዊ መንገድ እንዲፈቱ ከማድረግ አኳያ እኛ የምንታማበት ሳይሆን አንዳንድ የፖለቲካ ፓርቲዎችም ኦፌኮንም ጨምሮ የድርሻቸውን ባለመወጣት እያደረጉት ያለው ችግሮች እንዲፈታ ከማድረግ ይልቅ እንዳይፈታ፣ ችግሮቹ እንዲወሳሰቡ እያደረጉ ያሉት እነሱ ናቸው። አንደኛ የኮሚሽኑ ስራ እንዳይሳካ እራሳቸውን በማግለል የሰሩ እየተንቀሳቀሱ ይገኛሉ። የሀገር ውስጥና ዓለም አቀፍ የሰብአዊ መብቶች ተቋማት በተለያዩ ጊዜያት ባወጣቸው መግለጫዎች በሀገሪቱ ሰላም ይስፈን ዘንድ መንግስት ዋናውን ሚና መጫወት እንዳለበት ሲጠይቁ መቆየታቸው መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን የዓለም ሰብአዊ መብቶች ቀንን መነሻ በማድረግ አውጥቶ በነበረው መግለጫ ለሰብአዊ መብቶች ጥሰት ዋና መንስኤ የሆኑት ግጭቶች በሰላማዊ መንገድ እንዲፈቱ መንግስት የመሪነቱን ሚና እንዲወጣ ማሳሰቡ አይዘነጋም በኢትዮጵያ ሁሉን አካታች ብሔራዊ ምክክር እንዲደረግም በኢህአዴግ ጋዜጣዊ መግለጫ ላይ የጠየቁት የኦፊኮ ሊቀመንበር ፕሮፌሰር መረራ ጉድና ብሔራዊ ምክክሩ ችላ ከተባለ ግን አሉታዊ ውጤት እንደሚኖረው አሳስበዋል። ፖለቲካ እስከምንጋባ ድረስ በኢትዮጵያ ምድር ሶስት ነገሮች መሆን አይችሉ። አሁን በተገፋበት መንገድ አንደኛው ሀቀኛ ሰላምና መረጋጋት አይመጣም። ሰላምና መረጋጋት በኢትዮጵያ ምድር መገፉበት መንገድ መፍጠር አይችሉ። እኛም ኖርን አልኖር። ሁለተኛው በኢትዮጵያ ምድር ዲሞክራሲያዊ አስተዳደር ዲሞክራሲያዊ ሽግግር፣ ሀቀኛ ፌዴራላዊ ስርዓት፣ ሀቀኛ ዲሞክራሲያዊ ስርዓት በነጻና ፊታዊ ምርጫ ስልጣን ላይ የሚወጣ መንግስት፣ የህዝብ ይሁንታ ካጣ ደግሞ የሚወርድ መንግስት መፍጠር አይቻልም። በአንድ ፓርቲ ፍላጎት ሙሉ ቁጥጥር ምን ምን በሚመራ መንገድ የመቶ ሀያ ሚሊዮን ህዝብ የሚሆን ቁመት የሚሆን ዲሞክራሲያዊ ስርዓት አይፈጠርልን

ህጋዊና ሰላማዊ ትግላችን እንቀጥላለን። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ግን ፕሮፌሰር መረራ በተቹት የመንግስት የግጭቶች አያያዝ አይስማሙም። ክልላዊ መንግስቱ ራሱ ግጭቶች እንዲቆሙ አሁንም የመሪነቱን ድርሻ ወስዶ እየሰራ ነው ይላሉ። አቶ ሀይሉም በተለይ በኦሮሚያ ብሔራዊ ክልላዊ መንግስት የተከሰተውን ግጭት በሰላማዊ መንገድ ለመፍታት አንደኛ በሀገር በቀል ገዳ ስርዓት የአባ ገዳዎችን፣ የሃይማኖት አባቶችን፣ አረሲንቄዎችን በማሳተፍ እርቅ እንዲወርድ ብዙ ጥረቶችን አድርጓል ማለት ነው። ያደረግነው ጥረት አልተሳካም። በሁለተኛ ደረጃ በሶስተኛ ወገናት ባሳተፈ መልኩ እንዲፈታ የሚል ሀሳብ ስለቀረበ ተቀብለን በሁለት ዙር ከዚህ ከአሸባሪ ቡድን ውይይቶችን አድርገናል። ነገር ግን ሁኔታው በሰላማዊ መንገድ የምትጨት አልተቻለም። ነገር ግን በአንዱ ብቻ በሁለት ብቻ ተስፋ የሚያስቆርጥ ሳይሆን ለሰላም ጠንክረን እንሰራለን። የኦሮሞ ፌዴራሊስት ኮንግረስ በትናንቱ ጋዜጣዊ መግለጫ በሀገሪቱ ግጭቶችን አባብሷል ያለውና ስር ሰደድ ስል የገለጸው የፖለቲካ ችግር የሚፈታው በፖለቲካዊ ንግግር መሆኑን አመልክተዋል። ለአሜሪካ ድምፅ ፀሀይ ዳምጠው ከአዲስ አበባ።